Okay, <applause> بس راديو لا محبا رسب. محبا رسب. محبا رسب. محبا رسب. ኢትዮጵያን ማህበረሰብ ማህበርና የቪክቶሪያ ስፖርት ባህል ፌዴሬሽን በጣምራ ያዘጋጁት 23ተኛው የእግር ኳስ ቶርናመንት ውድድር አልቶና ሲቲ ሶከር ክለብ ቀጥሏል። ዝግጅቱ ዲሴምበር 25 በዕለተ ክሪስማስ በ16 ቡድኖች መካከል በድምቀት የተጀመረ ሲሆን እሁድ ድረስ ይቀጥላል። ከ16 ቡድኖች 12ቱ የአንደኛ፣ 6 የሁለተኛ ዲቪዥን ክለቦች የተካፈሉ ሲሆን አራት ቡድኖች ለፍጻሜ ማለፋቸውን አረጋግጠዋል። ከተሳታፊ ቡድኖች መካከል ከሲርኒ የመጣው እንግዳው ክለብ አቢሲኒያ እና በውድድሩ ለመጫወት ጥያቄ አቅርቦ ለመጀመሪያ ጊዜ የተጋበዘው ድንቅ ጨዋታ የሚጫወተው የኤርትራው ቡድን ኤር ዩናይትድ ይጠቀሳሉ። በፌስቲቫሉ ላይ ለመሳተፍ ኢትዮጵያውያን ከተለያዩ የአውስትራሊያ ከተሞች፣ ከአሜሪካ ውድድሩ ላይ ታድመዋል። በሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን የቦርድ አባል አቶ ናደው አምባዬ አንዱ ናቸው። ባህላዊ ኢትዮጵያ ቡና፣ እጅ የሚያስቆርጥም ቁርጥና ክትፎ፣ ለሚጾም በየአይነቱ የአገር ቤት ቢራዎች፣ በዲጄ የሚንቆረቆር ሀገርኛ ሙዚቃ፣ ሁሉንም ኢትዮጵያውያን አካባቢዎች የሚያንጸባርቁ የባህላዊ አልባሳት፣ ጌጣጌጦች ከኢትዮጵያ ብዙ ሚሊየን ማይሎች ርቆ ለሚኖር ሰው የአገርና የአገር ልጅ ናፍቆት ለመወጣት አገር ቤት ያለ ያህል እንዲሰማ የሚያደርግ ዝግጅት ነው። የውድድሩ ቦታ ሶስት የመጫወቻ ሜዳዎች ያሉት በቀይ መኪና መቆሚያ የተዘጋጀለት ዋናው መንገድ አጠገብ አልቶና ቢች ፊት ለፊት ሲሆን ሜዳውን እንደ ልብ ተዘዋውሮ ለማየት ያመቻል። ኑረዲን መሐመድ የቪክቶሪያ ስፖርትና ባህል ፌዴሬሽን ምክትል ፕሬዚዳንት ውድድሩን ኢትዮጵያንን ፍቅር የምታይበት ነው ይላል። ኢትዮጵያውያን ልጆች እነሱን ከሚመስሉ ልጆች ጋር የሚገናኙበት መድረክ ነው። ፌስቲቫሉ አውስትራሊያ ውስጥ ተወልደው በምዕራባውያን ባህል የሚያድጉ ልጆች ስለ ኢትዮጵያ የተሻለ ግንዛቤ እንዲኖራቸው ከፍተኛ አስተዋጽኦ የሚያበረክት፣ ያላቸውን ድንቅ ችሎታ የምታይበት እንደሆነ ይናገራል። እጆቹን እግር ኳስ ሜዳው ላይ የሚያደርገውን ጨዋታ ወደሚመለከቱ ተመልካቾች እየጠቆመ እዚህ ከተማ እየኖርኩ አንድ ዓመት ሙሉ ያላየዋቸውን የማይበት ናፍቆኝ የማገኘው ዝግጅት ነው የሚለው ኑረዲን በእግር ኳስ ውድድሩ ላይ የተካፈሉ ያሉ ቡድኖች ተጫዋቾች እድሜ ከአምስት ዓመት እስከ ስልሳ ዓመት እንደሆነ ለኤስቢኤስ ገልጿል። አቶ ተስፋይ እንደሻው የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ፕሬዚዳንትና በቦታ ላይ የነበሩ ታዳሚዎች የሰጡኝ አስተያየት የኑረዲንን ሐሳብ የሚጋራ ነው። ስሜ ዮናስ ሙልጌታ ሽፈራው ይባላል። በአሁኑ ሰዓት ለኢትዮጵያ ኮሚኒቲ ትሬዥረር ነኝ። አሁን ደግሞ ለቶርናመንቱም ደግሞ እንደ አንድ አጋዥ አካል ሆኜ እያገለገልኩ ነው። እና የዘንድሮን ቶርናመንት ለየት የሚያደርገው ደስ በሚል ሁኔታ የኢትዮጵያ ኮሚኒቲም የስፖርት ፌዴሬሽኑም በጋራ እየሰሩ ነው። በብዛት እንዳየ ነው፣ ወጣቶች ናቸው በብዛት ያሉት። ይሄ በጣም ኢንከሬጅ ያደርጋል። አባቶችም ወላጆችም ደግሞ መጠው የበለጠ እንዲሆን ምኞቴ ነው። ይሄንን ይመስላል እንግዲህ። ለሁሉም መልካም ምኞቴ እንገልጻለሁ። ባይነሻ ይባላለው የ2019 የኢትዮጵያን ቶርናመንት አዘጋጅ ኮሚቴ አባል ነኝ። ከአምስት እስከ ዛሬ ድረስ በመልካም ሁኔታ ውድድራችን እየሄደ ነው። እጅግ በጣም ብዙ ተመልካቾች፣ ታዳሚዎች በሜዳችን ላይ የመጡ ነው። አስራ ሁለት የሲኒየር ቡድኖች እስካሁን ውድድራቸውን እያካሄዱ ነው። ነገ የመጨረሻ ቀናቸው ይሆናል። ለሰሚፋይናል ለማለፍ ኦቨ ፍሪ ፋይፍ ቡድኖች ጁኒየር ሁሉም ጨዋታዎች እንደተጠበቀው የህዝቡ ድባብ ደግሞ ከጠበቅ ነው በላይ አለ። ነገ ሀያ ሰባት 28 በኢትዮጵያን ቀንዴ በጣም ብዙ ሰዎች እንደሚመጡ ተስፋ እናደርጋለን። የመዝጊያው እሑድ ደግሞ በጣም ብዙ ታዳሚዎች እንደሚመጡ እና ድባቡን ከዚህ በበለጠ ከ2018 በበለጠ የአማረና የደመቀ እንዲሆን ባለሙሉ ተስፋዎች ነን። በቤት የቀራችሁ ታዳሚዎች ኢትዮጵያኖች በሙሉ ደግሞ መጥታችሁ የቀሪውን ሶስት ቀናቶች በመልካም ሁኔታ አብረን የኢትዮጵያ እንደን እንድናከብር ጥሬን ከወዲሁ አቀርባለሁ። አመሰግናለሁ። ኤልያስ እባላለሁ። በጣም ደስ ብሎኛል እዚህ በመገኘቴ ሀያ ሰባት አመት ኖር ያለው አውስትራሊያ ልጆቻችንም እንደዚህ ሲበዙ፣ እንደዚህ በጣም ኮሚኒቲም እንደዚህ ሲያልፍ በጣም ደስ ይለኛል። በመቀጠልም ወደፊትም ከኛ የሚጠበቀው ከፔሮንሶቹም አንዳንድ ነገሮች ካሉ ሀፒ ቱ ሄል እና በጣም ደስ ብሎኛል ኮሚኒቲያችን እንደዚህ በማደጉ ያው ጎ ሄድ ፕሊዝ።

የቀድሞ ያው ተጫዋች ነኝ። ኢትዮጵያ ውስጥ ብዙ ክለብ ተጫዋች አለኝ። ኢትዮጵያ ባንኮች፣ ውሃ ስራ እንደዚሁም ፊንጫ እና ከነማ ተጫዋች አለኝ። አሁን ደግሞ በዚህ በምኖርበት በአውስትራሊያ በሜልበርን ከተማ አመታዊ ኢትዮጵያን ቶርናመንት አለ። እዛ ላይ ይድነቃቸው ተሰማ የሚባል ሶሻል ቲም አለን። ያንን ቲም ወክለን እየተጫወተን ነው እና ሁለተኛ አመቴ ነው እዚህ ውድድር ላይ ስንካፈል ላስት የርም በጣም ጥሩ ነበር። የዘንድሮ ደግሞ ዲቪዥን ተብሎ አቅምን ባማከለ መልኩ እና በእድሜን ባማከለ የተዘጋጀ ውድድር በጣም ደስ የሚል ነገር ነው ያየሁት ነገር እና በጣም ደስተኛ ነኝ። ወደፊትም ጥሩ ስራ በቲማችንም እየሰራን ነው፣ ወደፊትም እንደምንሰራ እርግጠኛ ነኝ። በጣም ደስተኛ ነኝ። አመሰግናለሁ። ሳሙኤል አበበ ይባላለሁ። ወደዚህ ወደ ሜልበርን ከመጣሁ አራት ወራትን አስቆጥሬያለሁ። ኢትዮጵያ ቱርናሜንት ሲባል እንግዲህ በሀገር ቤት እያለሁ አሜሪካም እዚህ የምሰማ ነበረ እና እስከ አየው አጉቼ የነበረ እዚህ ያለው ድባ በጣም ደስ ይላል። ዛሬ መጥቼ እየተከታተልኩ ነው። ሙዚቃ አለ፣ የባህል አልባሳት አሉ፣ ምግብ ይሸጣል እና ኢትዮጵያ ያለው እዚህ ያክል ደስ ብሎኛል። እና እስኪያልቅም እመጣለሁ። ደስ ብሎኛል። ከዚህ የበለጠ ወደፊት እንትን እንዲል እፈልጋለሁ። አመሰግናለሁ። ስሜ ዮናስ ፈጠነ ይባላል። ቱርናመንት በየአመቱ እመጣለሁ። ስመጣ የማየው እግር ኳሱ ያለው ድባብ አገር ቤት ያለው ያህል ፊሊንግ ነው የሚሰማኝ። በየአመቱም እመጣለሁ እና በጣም ያምራል። Yeah. ያደረገ ቅዳሜ ብዙዎች በጉጉት የሚጠብቁት የሙዚቃና የሰርከስ ትርኢት የሚቀርብበት የኢትዮጵያ ቀንና እሁድ የመዝጊያው ስነ ስርዓት በርካታ ታዳሚ ይገኛል ተብሎ ይጠበቃል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ አልቶና ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ስ ፖድካስት ኦን አይቲንስ ስ